እንደ አውሮፓውያን የዘመን አቆጣጠር ባለፈው ህዳር ወር መጀመሪያ የተካሄደውን የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አሸናፊ ዲሞክራቱ ጆ ባይደን ለመሆናቸው ማረጋገጫ ሰጥቷል። ምክር ቤቱ ማረጋገጫውን የሰጠው በትናንትናው ዕለት የተሰናባቸው ፕሬዚዳንት ዶናልድ ትራምፕ ደጋፊዎች የዩናይትድ ስቴትስ ተወካዮች ምክር ቤትን በመውረር ሕግ አውጪዎቹ የምክር ቤት አባላት ስብሰባቸውን በማቋረጥ ህንፃውን ለቀው እንዲወጡ ካስገደዷቸው በኋላ ሕገ መንግስታዊ ኃላፊነታቸውን ለመወጣት ተመልሶ ባደረጉት ስብሰባ ነው። ተቋርጦ የነበረውን ስብሰባ የመሩት ምክትል ፕሬዚዳንት ፔንስ የየክፍለ ግዛቶቹ ተወካዮች ለባይደን 306 እንዲሁም ለትራምፕ 232 ኤሌክቶራል ቮት የተባለውን ልዩ የምርጫ ድምፅ የሰጡ መሆናቸውን ማረጋገጡን ይፋ አድርገዋል። የምክር ቤቱ አባላት ከትናንት ምሽት አንስቶ እስከ ዛሬ ሐሙስ አጥቢያ ድረስ የየክፍለ ግዛቶቹን ተወካዮች ድምፅ ቁጥር ለማረጋገጥ በጥድፊያ ተውጠው ነው የቆዩት። የፕሬዚዳንት ትራምፕ ደጋፊዎች ምክር ቤቱን ህንፃ ከወረሩ ሰዓታት በኋላ ሁለቱም የዲሞክራትና የሪፐብሊካን ፓርቲ ሕግ አውጪዎች የተመራጩን ፕሬዚዳንት ጆ ባይደን አሸናፊነት ለማረጋገጥ ቁርጠኞች እንደነበሩም ተናግረዋል። የአሜሪካ ድምፅ ዘጋቢ ፓትሲ ዊዳክ ስዋራ እንዲሁም ሌሎች እንዲሁም የአሜሪካ ድምፅ የዜና ክፍል ዘጋቢዎች ያጠናቀሯቸውን ዘገባዎች ጨምቆ ደረጀ ደስታ እንደሚከተለው ያቀርበዋል። በትናንትናው ዕለት በሺዎች የሚቆጠሩ የትራምፕ ደጋፊዎች ከህግ አስከባሪዎች ጋር ግብ ግብ በመፍጠር የተወካዮችን ምክር ቤት ወረዋል። ይሁን እንጂ በዚያው ምሽት በጥድፊያው ወደ ምክር ቤቱ የተመለሱ ህግ አውጪዎች ቀደም ሲል ያቋረጡትን ስብሰባ በመቀጠል የፕሬዚደንታዊው ምርጫ ውድድር አሸናፊ የሆነውን ለመወሰን በየክፍለ ግዛቱ ተወካዮች የተሰጠውን ድምፅ በመቁጠር አጽድቀዋል። የህግ መወሰኛው ምክር ቤት መሪ ሚች መካነል እንዲህ ብለዋል ለሀያ ሀያ ፕሬዚደንታዊ ምርጫ አሸናፊ ማረጋገጫውን እንሰጣለን። ምክትል ፕሬዚደንት ማይክ ፔንስ በህግ መወሰኛው ምክር ቤት ፕሬዚደንትነታቸው ባላቸው ስልጣን በአመፁ ምክንያት ተቋርጦ የነበረውን ስብሰባ ከሰዓታት በኋላ ሲያስጀምሩ እንዲህ ብለዋል። ዛሬ በዩናይትድ ስቴትስ ምክር ቤት ታሪክ የጨለማ ቀን ነበር። ይሁን እንጂ የዩናይትድ ስቴትስ ምክር ቤት ፖሊሶች፣ የፌዴራል የክፍለ ግዛቶችና የአካባቢው ህግ አስከባሪዎች ምስጋና ይግባቸውና እነሱ ባደረጉት ፈጣን ጥረት አመጹ በቁጥጥር ስር ውሏል። ከመቶ በላይ የሚሆኑ የሪፐብሊካን ፓርቲ ተወካዮች ምክር ቤት አባላትና አስራ አራት የህግ መወሰኛው ምክር ቤት አባላት ከመነሻው ያሰቡት የተለየ ነገር ነበር። የምርጫውን ውጤት በተለይም ባይደን አሸንፈዋቸዋል ባሏቸው ስድስት አሻሚ በተባሉ ክፍለ ግዛቶች ያለውን የማረጋገጫ ሂደቱን ማስተጓጎል ነበር። የምክር ቤቱ አባል ጃሽ ሀውሌ እንዲህ ብለዋል ስለ ምርጫችን ትክክለኝነትና ፍትሐዊነት ባለፈው ህዳር ወር ስለሆነው ነገር ቅሬታ ላላችሁ ወገኖች ሁሉ ቅሬታን የማቅረቢያው ትክክለኛ መንገድ ይህ ነው። ይሁን እንጂ ትላንት ረቡዕ የተነሳው አመፅ በርካታዎቹ ህጋ ውጪ የምክር ቤት አባላት ቀደም ሲል የነበራቸውን ተቃውሞ እንዲተዉ አድርጓቸዋል። የምክር ቤቷ አባል ኬሊ እንዲህ ብለዋል። ዛሬ በግልጽ የታየው ክስተት ውሳኔን እንደገና እንድመረምረው አድርጎኛል። የምርጫውን ውጤት የሚያረጋግጠውን ሂደት ለመቃወም አሁን ልቦናዬ አይፈቅድልኝም። ተመራጩ ፕሬዚደንት ጆ ባይደን አመጹን ያወገዙ ሲሆን ከደለዌር ክፍለ ግዛት ዊልሚንግተን ሆነው ባሰሙት ንግግር ለፕሬዚደንት ትራምፕ ጠንካራ መልእክት አስተላልፈዋል። ፕሬዚደንት ትራምፕ ሕገ መንግሥቱን ለመጠበቅ የገቡትን ቃለ መሐላ በማክበር አሁኑኑ በአገር አቀፍ ደረጃ ወደሚሰራጭ ቴሌቪዥን ወጥተው ይህን የአመፅ ወረራ እንዲያስቆሙ ጥሬን አቀርባለሁ። ትራምፕ ትዊተር ላይ ባስተላለፉት በቪዲዮ የጠቀዳ መልእክታቸው መረጋጋት እንዲኖር ጥሪ ያስተላለፉ ቢሆንም ምርጫው ተጭበርብሯል የሚለውን መሰረት የለሹን ክሳቸውን ማስተላለፋቸውን ቀጥለውበታል። ከዳር እስከ ዳር ያሸነፍንበት ምርጫ ነው። ሁሉም ሰው ያውቀዋል፣ በተለይም በሌላ ወገን ያሉት። ለማንኛውም አሁን ወደ የቤታችሁ መሄድ አለባችሁ። ትዊተር እና ፌስቡክ የተባሉት ማህበራዊ ድረ ገጾች ለመጀመሪያ ጊዜ የፕሬዝደንት ትራምፕ ድርጊት ፖሊሲያቸውን የሚጥስ መሆኑን በመግለጽ በድረ ገጾቹ የፕሬዝደንቱን የግል መልእክት ማስተላለፊያቸውን በመዝጋት አግደዋቸዋል። ትራምፕ ቀደም ሲል ደጋፊዎቻቸው ወደ ምክር ቤቶቹ እንዲያመሩ አሳስበዋቸዋል ከዚህ በኋላ ወደዚያው እንጓዛለን። እኔም እዚያው ከእናንተ ጋር እገኛለሁ። ደካማዎቹን የምክር ቤት ሰዎች አስወግዱ ብሎ ለደጋፊዎቻቸው መናገር ምን ማለት ነው? ይላሉ በቴክሳስ ኤኤም ዩኒቨርሲቲ ስለ ፕሬዝደንታዊ ንግግሮች የሚያስተምሩት ጄኒፈር መርሲያ። አመጹን አነሳስተዋል። በአካል ተገኝተው ባይመሯቸውም በንግግራቸው መርተዋቸዋል። 17 ዲሞክራት የሆኑ የተወካዮች ምክር ቤት አባላት ምክትል ፕሬዚደንቱ ማይክ ፔንስ የሕገ መንግሥቱን ማሻሻያ አንቀጽ 25 በመጠቀም ትራምፕን በአስቸኳይ ከስልጣናቸው እንዲያነሱ ጠይቀዋል። የፕሬዚደንትነት ዘመናቸው ሊያበቃ ሁለት ሳምንታት የቀረው በመሆኑ ተፈጻሚ መሆኑ አጠራጣሪ ነው። በቺካጎ ዩኒቨርሲቲ የሕገ መንግሥት መምህር የሆኑት አዚስ ከሃክ እንዲህ ይላሉ እንደ እውነቱ ከሆነ የሕገ መንግሥቱ ማሻሻያ አንቀጽ 25 የሚያነሳው ስለ ብቃት ማነስና በአካልም ሆነ በጤንነት ምክንያት ማገልገል ስላለመቻል ነው። ስለ ፕሬዚደንቱና የሥነ ልቦና ብቃት አይደለም። ይህ ሁሉ ሁከት ቢኖርም ጆ ባይደን 46ኛው የዩናይትድ ስቴትስ ፕሬዚደንት በመሆን እንደ ኤሮፓ አቆጣጠር ጥር 22 2021 በዓለ ሲመታቸውን ያከብራሉ። እኔ ስለ ራሴ ደህንነት ወይንም ፕሬዚደንት የመሆኛ ቀን ስለሚከበርበት በዓለ ሲመት አይደለም የማስበው፣ እሱ አያሳስበኝም። በሌላም በኩል ሕግ አውጪዎቹ የምክር ቤት አባላት የትናንቱን ሁከት በመቆጣጠር ከፍተኛ ተጋድሎ ያደረጉትን የፖሊስና ሕግ አስከባሪ አካላትን አድናቆታቸውን ቢገልጹም ቀድሞውንም ቢሆን እንዲህ ያለ ነገር እንዴት ሊከሰት እንደቻለ ምርመራ እንዲደረግ ጠይቀዋል። በተለይም በአዲሱ ህግ አውጪው ምክር ቤት የምክር ቤቱ ህንጻና አስተዳደር በጀት ኮሚቴን የሚመሩት ሁለቱ ዲሞክራቶች እንዲህ ብለዋል። ብዙ ቪዲዮዎች አሉ። አንዳንዶቹ ጀግንነትን የሚያሳዩ ቢሆንም አንዳንዶቹ ግን አሳሳቢ ናቸው። ስለዚህ ሙሉ ምርመራ ተደርጎ የምክር ቤቱ ህንፃን በዚያ ፍጥነት እንዴት ሆኖ ሊወረር እንደቻለ የጥበቃውና የደህንነቱ ሁኔታ እንደገና ሊመረመር ይገባዋል ብለዋል። የፕሬዝዳንቱን መሰረተ ቢስ ቀስቀሳ ሰምተው ቀደም ሲል ለተቃውሞ አመጽ የተዘጋጁ ሰዎች መኖራቸው እየታወቀ ለምን በቂ ዝግጅት አልተደረገም የሚሉትም ጥያቄዎች ተነስተዋል። የምክር ቤት አባል የሆኑት ኢያን ኦማር እንዲህ ብለዋል። ለብሔራዊ ደህንነት ጥበቃ በቢሊዮን ዶላሮች እናወጣለን። በዛሬው ዕለት በአገሪቱ ምክር ቤት ላይ ህገወጥ ነውጠኞች ያደረጉትን ወረራ ግን ማስቆም አልቻለም። ይህ ተቀባይነት የለውም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።